ሰማያዊ ቱታውን ለብሶና ጠፍጣፋ የፀሐይ መከላከያ ባርኔጣውን አድርጎ በሐራሪ አጎራባች መንደር የመኪና ማቆሚያ ባዶ ጠርሙሶች በተከመሩበት ስፍራ ቆሟል ፓትሪክ ሜታንድዋ። የተጣሉት ጠርሙሶች የፓትሪክ የገንዘብ ምንጮች ናቸው። በትላልቅ የፕላስቲክ ከረጢት የተሞሉት ባዶ ቆርቆሮችና ፕላስቲክ ጠርሙሶችም ወረቱ ነው። የፓትሪክ ምኞት ጥቅም ላይ የዋሉ እንዲህ ያሉ እቃዎች ተመልሰው ዳግም ሥራ ላይ እንዲውሉ ማድረግ በሚያስችለው የንግድ መስክ መሰማራት ነው። ባዶ ቆርቆሮዎቹን ወደ ደቡብ አፍሪቃ ልኬ በማሽን እንዲሰሩ የማጠራቅምበት ስፍራ እየፈለኩኝ ነው። ቻይና ውስጥ እንዲህ ካሉ ጠርሙሶች ጡቦችና የመሬት ንጣፎችን እንደሚሰሩባቸው አውቃለሁ። እናም የትኛው ኩባንያ ያንን እንደሚሰራ እያፈላለግን ነው። የፓትሪክ አውንታዊ ምኞትና አላማ በጣም አስገራሚ ነው። ላለፉት 25 ዓመታት ገደማ ምንም አይነት ቋሚ ስራ የለውም። ጥቅም ላይ የዋሉ ጠርሙሶችና ቆርቆሮዎችን መልሶ ስራ ላይ እንዲውሉ ለማድረግ የሚንቀሳቀሰው የስራ መስኩም አዝጋሚ ነው። ያም ሆኖ ግን ከቆሻሻ ውስጥ ተፈላጊዎቹን ጥሬ እቃዎች እሱና በስሮ የቀጠራቸው አራት ሰራተኞች በጋራ እየሰበሰቡ የማጽዳቱን ተግባር ያከናውናሉ። ይህን ለማጓጓዝም አሮጌ በእጅ የሚገፋ ጋሪ ይጠቀማል። እቃ ጫኝ ተሽከርካሪ ለመግዛት ብድር ማግኘት አልቻለም። ከጎኑ የቆመና ፕሮጀክቱን የሚደግፍለት ትልቁ የዚምባብዌ የቢራ ፋብሪካ ነው። ባለፈው የከተማው ከንቲባ ይህን የኔን ፕሮጀክት በመሰረዝ ለራሳቸው ለመስራት መሞከራቸው እንደርሽበታለሁ። እንደ መታደል ሆኖ የቢራ ፋብሪካው ከሌላ ጋር መስራት እንደማይፈልግ ገልጾ ከኔ ጎን መቆሙን አረጋገጠ። የዚምባብዌ ኢኮኖሚ በግልጽ ወድቋል ማለት ይቻላል። ባለፉት አራት ዓመታት ውስጥ ሩብ ሚሊዮን የሚሆኑ ዜጎች ስራቸውን አጥተዋል። ይህ ሁሉ ግን ፓትሪክ ሚታንዷን አረበሸውም። ይህ ፕሮጀክት ረጅም ዘመን የሚዘልቅ ስራ ነው። ከእለታት አንድ ቀን የልጅ ልጆቼ ይህን ኩባንያ ይረከቡታል። ከዚያ ደግሞ የነሱ የልጅ ልጆች ሰዎች እንዲህ የታሸጉ መጠጦችን መጠጣታቸውን እስካላቆሙ ድረስ ይሄ ፕሮጀክት መኖሩን ይቀጥላል። ፓትሪክ ያገለገሉ የተገለገሉ ጠርሙሶችና ቆርቆሮዎችን ለዳግም ስራ ከሚያመቻችበት አካባቢ 30 ኪሎ ሜትር ገደማ ራቅ ብሎ በዋና ከተማ ሀራሬ ውስጥ በአትክልት የተዋበ አንድ ቤት አለ። በመዝናኛ ስፍራ ወንበሮች ላፕቶፖቻቸው ላይ ያተኮሩ ወጣቶች ቁጭ ብለዋል። ሃይፐር ከብ ሀብ ይባላል ስፍራው። ለተገልጋዮቹ ሁለት ወሳኝ ነገሮችን ያቀርባል፦ ፈጣን የኢንተርኔት አገልግሎትና የነጻ ቡና። የዚህ ባለቤት ደግሞ የ25 አመቱ ሻውን ነው። ናሾ በተሰኘው በዚህ ድርጅት አማካኝነትም ድረገጾችን መክፈት የኮምፒውተር ፕሮግራሞችን መጫንና፣ ከምንም በላይ በወቅቱ ዘመናዊ በሆኑት ተንቀሳቃሽ ስልኮች ላይ ፕሮግራም ይጭናል። ገና በ17 ዓመቱ ነው ሻውን የኮምፒውተር ፕሮግራሞችን በግሉ ይሰራ የነበረው። አሁን በስሩ አራት ሰራተኞችን ቀጥሮ ዚምባብዌ ውስጥ በመስኩ ጥሩ ስራ እየሰራ ነው። ባለው እውቀትና ችሎታ በአውሮፓም ሆነ ዩናይትድ ስቴትስ ያለምንም ችግር ጥሩ ስራ ማግኘት እንደሚችል የሚናገረው ሻውን ከሁሉም በሀገሩ ቢሰራ እንደሚመርጥ ይገልጻል። ለእኔ ዚምባብዌ ይሻለኛል። ምክንያቱም የግሌ መሆኑ ይሰማኛል። የማገለግላቸው ሰዎች አብሬያቸውም የምሰራው ወገኖችን ስመለከት ረዥም ጊዜ ሳይወስድ የምጨብጠው የሆነ ነገር እየገነባሁ ያለሁ ይመስለኛል። የሀገሪቱን አቅጣጫ የመቀየር ኃላፊነት የወጣቶች ድርሻ ነው ብዬ አምናለሁ። የድርሻዬን ላበረክት እፈልጋለሁ። ምንም እንኳን ወጣቱ ባለሀብት ይህን መሰል እቅድና ጽናት ይዞ ቢሰራም ዚምባብዌ ውስጥ እን ህ ያለውን ስራ ውጤታማ ለማድረግ ቀላል አይደለም። እንደ ሌሎች ሀገራት ሁሉ እዚህም እንዲህ ያለው ቴክኖሎጂ ላይ ያተኮረ ስራ ብዙም የተለመደ አይደለም። ሻውን ግን በዚሁ ለመግፋት ወስኗል። ስኬት ካስመዘገበም በሀገሩ የዘርፉ መንገድ ከፋች ለመሆን ይበቃል።